ሰላም፣ ጤና ይስጥልን ውድ አድማጮቻችን። ይህ ከዓለም አቀፍ አድቬንቲስት ሬዲዮ እየተዘጋጀ የሚቀርብላችው ውዳሴ ለአምላክ የተሰኘው ዝግጅታችን ነው። የፕሮግራሙ አዘጋጅ ቴዎድሮስ አበበ አቅራቢ ኤደን አብርሃም እንዲሁም የቴክኒክ ባለሙያ አምሳለ ከበደ በመሆን አብረውኝ ይገኛሉ። ለሚቀጥሉት ግማሽ ሰዓት ለክርስቲያን ወገኖቻችን የምትመርጧቸውን እግዚአብሔር ምስጋናና ክብር የሚሆኑትን መዝሙሮች በእናንተ ምርጫ እናስደምጣችኋለን። የዘማይ ደረጀ ኩራባቸው አዲስ ቀን የተሰኘውን መዝሙር በቅድሚያ የምናቀርብ ሲሆን በዚህ አዲሱ ዓመት በተለየ መንገድ ከአምላካችን ታላቅ የበረከት ተስፋ ለመቀበል ለጸሎት እንድነሳሳ ያበረታታናል። ከሰነኞቹ መካከል ሰላም የሞላበት ዘመን አለ፣ በሰላም መስፍን በኢየሱስ ላመነ የአሮጌ ዘመን ፀሐይ ስትጠልቅ፣ የማለዳ ጮራ ስትፈነጥቅ ይሰኛል። እናም በዚህ አዲስ ዓመት ሰላም የሞላበት አዲስ ቀን እየተመኘን መዝሙሩን እንጋብዛችኋለን። ሰላም የሞላበት ዘመን sel l'atmosfère Ben Gesù namer io io zaman የተባረካችሁበትን መዝሙር ለመምረጥ ከፈለጋችሁ በ0913 780972 አጭር የጽሑፍ መልእክት የምረጣችሁለትን ሰው ስም አስከትላችሁ ልትልኩልን። ምርጫችሁን ለማስተናገድ ዝግጁ ነን። ቀዳል ውጋገር ይታያል። የደስታ ዘመን Sal, <speaking in Spanish> <speaking in Spanish> በመቀጠል ከወዳሴ መጽሐፋችን በደም የሞላ ምንጭ አለ የሚለውን መዝሙር በራሄል መኮንን እና መክሊት መኮንን ይቀርብልናል። በደም የሞላ ምንጭ አለ ተቀዳ ከክርስቶስ ከዚያም የታጠቡ ኀጢያን ከበደል ሊነጹ ያሟቹ ሌባ ደሳለው ያንን ምንጭ በማየት እኔም እንደ እርሱ የበደልኩ ከዚያ እነጻለሁ። ዋው እግዚአብሔር ይመስገን። ልብ የሚነካ የነሳ መዝሙር እስቲ እናድምጠው። ቀጣዩ የመዝሙር ምርጫችን የሚሆነው በአዲስ አበባ ዲስትሪክት መዘምራን የሚቀርብ ሲሆን አቤት ፍቅር ሊገመት የማይችል አቤት ፍቅር ሊለካ የማይችል በማለት ስለ አፍቃሪው አባታችን ያዜሙትን እናዳምጣለን። መዝሙን ለመምረጥ በስልክ ቁጥራችን 0913789972 አጭር የጽሑፍ መልእክት የምትጋብዙትን ሰው መርጣችሁ መላክ ትችላላችሁ። እንዲሁም በመልእክት ሳጥን ቁጥር 145 ዓለም አቀፍ አድቬንስ ሬዲዮ ብላችሁ ብትልኩልን እናቀርባለን። መዝሙሩን እናድመጥ። we in the car የቀጣዩ መዝሙራችን ከፉሉ አድቬንቲስት ወጣት መዘምራን የቀረበ ሲሆን በኢያሪኮ መንገድ ይሰኛል። ይህ መዝሙር በኢያሪኮ መንገድ ብቻውን ሲጓዝ አደጋ የደረሰበት ሰው ከኢየሱስ ጋር ተጉዞ ቢሆን እንዴት ይረዳው እንደነበር ያሳየናል። እኛም በዚህች ዓለም ስንጓዝ ሳለ ከኢየሱስ ጋር አብሮ መሄድን መጓዘን እንምረጥ። ውድ አድማጮቻችን በ0913789972 አጭር የጽሑፍ መልእክት በመላክ የምትጋብዙትን ሰው ስም መርጣችሁ ብትልኩልን እናደርሳለን። Peri kamset guas, peri kamset guas. Bayari komenge, mesi baza, shalke si kabde, haat ya si I'm going i

ወንድም በወንድሜ ላንተ ግሩም መልእክት አለ። ግሩም መልእክት አለኝ። ተስፋን ቢጠፋ ተስፋን ቢጠፋ ትዘምራለ ትዘምራለ በኢየሱስ ትእዛዝ ኃጢአት ይወድቃል በያሪኮ መንገድ <laughs> <speaking> in and everywhere in smer beyorikoman aproihona ila ye jesus

ያጸናሃል በፍቅር ክንዱ በፍቅር ክንዱ ይደግፍሃል ይደግፍሃል በያሪኮ መንገድ በያሪኮ መንገድ አብሮ ይሆናል አብሮ ይሆናል በያሪኮ መንገድ ሮ ይሆናል። ሀይለየም የሱስ ካንተ ጋር ሸክምህን ሲሸከም ሐዘንን ሲያርቅ ስጋት አይኖርም። የሱስ ከዚያነስ የመጨረሻ መዝሙር ግብዣችን የሚሆነው የጁልያታ ሸብሮ ሲሆን እኔስ ጌታዬን አንድ ነገር ለመንኩት እሷንም እሻለው በቤትህ ልኑር እለዋለው። ዳዊት እግዚአብሔርን እንደለመነው በቤቱ መኖር የመሰለ ነገር የለም። እኛም በጸሎት መንፈስ ሆነን እስቲ እንስማው። አድማጮቻችን፣ በዚህ መዝሙር ፕሮግራማችን እናጠቃልላለን። የመዝሙር ምርጫና አስተያየት ቢኖራችሁ በስልክ ቁጥር 0913 789972 አጭር የጽሑፍ መልእክት በመላክ ወይም በፖስታ ሳጥን ቁጥር 145 ዓለም አቀፍ አድቬንቲስት ሬዲዮ ብላችሁ ብትልኩልን ምርጫችሁን እናቀርባለን። ለዛሬ በዚህ እናጠናቅቃለን። በሚቀጥለው ፕሮግራማችን የእናንተ ምርጫና ሌሎች የመዝሙር አማራጮችን ይዘን እስከምንገናኝ የእግዚአብሔር አብ ፍቅር የኢየሱስ ጸጋ እና የመንፈስ ቅዱስ ሕብረት ከሁላችን ጋር ይሆን እያልኩ የምሰናበታችሁ እኔ ኤደን አብርሃም ከመላው ስቱዲዮ ሰራተኞች ጋር እና ካዘጋጁ ቴዎድሮስ አበበ ጋር በመሆን እስከሚቀጥለው ጊዜ መልካምን ሁሉ እየተመኘው በዚህ ግሩ መዝሙር እሰናበታችኋለሁ። ስተሌልብራሴት ያደርጋል ከጌታ ጋር ስትሆን በየዕለቱ ከሰማይ የተላከ አስደናቂ ፍ ሰ በነበረን ቆይታ እንደተባረካቸው ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት በመጠቀም ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ። ستنبركتنتوكلو <laughs> سدكيتلب